በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ለማስወገድ እስካሁን የተገኘው ትክክለኛ የተባለው መፍትሄ የሰው ጉልበት ብቻ ነው ይላሉ የጣና ሐይቅና ሌሎች ውሃ አካላት ጥበቃና ልማት ድርጅት ዋና ዲሬክተር። አማራጭ ናቸው ተብለው የቀረቡት ሌሎች መንገዶች በሙከራ ተፈትሸው ዘላቂ መፍትሄ አላመጡም ነው የሚሉት የድርጅቱ ዋና ዲሬክተር ዶክተር አያሌው ወንዴ። ድርጅቱ በያዝነው ዓመት እስከ ሰኔ 30 ከእምቦጭ የጸዳ ጣናን ለማሳየት ቢያቅድም በመጀመሪያው መንፈቃ ዓመት ያከናወነው ሥራ ሃምሳ በመቶ ሲሆን በሁለተኛው መንፈቃ ዓመት ግን ከኮሮና ቫይረስ ወረርሽኝ ጋር በተያያዘ አስፈላጊ ሥራ አልተሰራም ብለዋል ዲሬክተሩ። አስቴር ምስጋናው ዝርዝሩን ይዛለች። ከዘጠኝ ዓመታት በፊት ነበር እምቦጭ የተባለ መጤ አረም በጣና ሐይቅ ላይ የተከሰተው። የዚህ መጤ የአረም አደገኝነት በምሁራን ከተገለጸ በኋላ ከሀገር ውጭም ሆነ በሀገር ውስጥ ያሉ የጣና ተቆርቋሪዎች ገንዘብ ያለው በገንዘቡ ጉልበት ያለው በጉልበቱ፣ ከሩቅም ከቅርብም በመሰባሰብ አረሙን ለማስወገድ ጥረት አድርገዋል። እስካሁን ግን መፍትሄ አልተገኘም። የክልሉ መንግስት እራሱን የቻለ በጣና ሀይቅ ላይና ሌሎች የውሃ አካላት ጥበቃና ልማት ላይ የሚያተኩር መስሪያ ቤት አቋቁሟል። ኤጀንሲው በዘንድሮ ዓመት መባቻ ላይ እስከ ሰኔ የሰላሳ ድረስ እምቦጭን ከጣና ሀይቅ ላይ አጠፋለሁ በማለት እቅዱን አስታውቆ ነበር። እቅዱን አፈጻጸም በተመለከተ የዚሁ የጣና ሀይቅና ሌሎች የውሃ አካላት ጥበቃና ልማት መስሪያ ቤት ዋና ዳይሬክተር ዶክተር አያሌው እንደተናገሩት ምንም እንኳን በዘንድሮ አመት አረሙን የማጥፋት እቅድ ቢኖራቸውም እየተሳካ ግን አይደለም። በኤጀንሲው አማራጭ መፍትሄ ተብለው የተወሰደው የሰው ጉልበትን መጠቀም ነበር። በዚህም የመጀመሪያው መንፈቃ ዓመት እቅድ በግማሽ መሳካቱን የገለጹት ዳይሬክተሩ የሁለተኛው መንፈቃ ዓመት እቅድ ግን በኮሮና ምክንያት አልተከናወነም ብለዋል። የመጀመሪያው ፌዝ ምክንያቶችን መደርድር አያስፈልግም፣ ግን አጠቃላይ ባለው ሁኔታ አርባ አምስት ቀን ሳይሆን ሀያዎቹ ቀን ነው የተሰራው። የተለያዩ ምክንያቶች ይጠቀሳሉ። ለምሳሌ ወቅቱን ያልጠበቀ ዝናብ፣ ማዕከላዊ ጎንደር አካባቢ ያለው የሰላም እጦት ምናምን ተዳምሮ እነዚህ ተዳምሮ ሀያ ቀን ነው የወጣው። መዋቅር ሰርተን በራሳችን መዋቅር አለም ልንንቀሳቀስ ያሰብ ነው በዚህ አመት ምክንያቱም መዋቅሩ ስላጽደቀ ባለው መዋቅር ነው ከዚህ በፊት በነበረው መዋቅር ነው። ውክልና ነው። በርዕሰ መስተዳደሩ ውስጥ ከቀበሌ ድረስ ደብዳቤ ተጽፎላቸው በውክልና ነው የጀመር ነው። ስለዚህ እነዚህ ወኪሎቻችን እና እኛም የሰው ኃይል እጥረት ተዳምሮ የኮሚትመንቱ ማነስ ተዳምሮ የመጀመሪያው ፌዝ ሀምሳ ፐርሰንት ነው። ይህንን ገምግመን በማረም ደረጃ 50 ፐርሰንት እስከ ጥር ሰላሳ ድረስ ሄደንበታል። በሰው ጉልበት ብቻ ነው። በሰው ጉልበት እቅዳችንም በነገራችን ላይ በሰው ጉልበት ነው። ከጥር 30 በኋላ የካቲት አንድ ጀምረን በቦርዱ በጸደቀው መሰረት ወጣቱን በየቀበሌው መቶና አምሳ እያደራጀን እናስገባ ነው። ኢንቢትዊን የኮሮና ቫይረስ ገባ። ስለዚህ ቶታሊ እቅዳችን ዳይቨርት አድረግ ነው። ማለት አረሙን ለማስወገድ ከውጭ ሀገር ተገዝተው የመጡና በሀገር ውስጥ የተሰሩ ማሽኖች ነበሩ፣ ሌሎችም አማራጮች እንደነበሩ ይታወሳል። ለምን እነዚህ መጠቀም አልተቻለም የሚለው ለዶክተር አያሌው ካነሳውላቸው ጥያቄዎች አንዱ ነበር። ማሽኖቹ ተመራጭ አይደሉም፣ ሌሎች መፍትሄዎችም ዘላቂነት አልታየባቸውም ባይ ናቸው። አሁንም የመሪ ጌታው አየ ነው ረጨው። ጠዋት ስንመጣ ሬ ኦኬ ያድርቆታል። በጣም ደስ አለን እንደ ማንኛውም ዜጋ በኋላ ይሄን ሰፋ አርገን ሞክረው ውሃ ባለበት፣ ምክንያቱም ውሃ ላይ ነው የሚረጭው አደለ? ስለዚህ ሀይቁ ላይ ነው የሚረጭው። ስለዚህ እንሞክረው ብለን ፖንድ ሰርተን ሞከርን። በሶስተኛው ቀን በአራተኛው ቀን እንደገና መለምለም ጀመር። አሁን ከካናዳ የመጡት ከአሜሪካ የመጡት ከቻይና የመጡት አንድ ባለሀብት አማጋ የምትባለው ነው፣ ትንሽ የተወሰነች ምስር። አሁን ግን እሷ ስፔር ፓርት እያጣች መጣች። ስፔር ፓርት ደግሞ የመለዋወጫ ጋር ስለዚህ ምንትን ያስፈልጋል ይሄ ሴንትራላይዝድ የሆነ ራሱን ይቻላል። ራሱን ይቻላል። ይሄንን አሁን በማሽኖች በኩል ያለውን የኢንጂነሪንግ ዲፓርትመንት ያስፈልገዋል። መዋቅሩን ሰርተነዋል፣ ግን አልጸደቀም። ግን የነበረው አሰራር ነው እንዳለ የቀጠለ። ስለዚህ የነበረው አሰራር አጋዥ ነው፣ ምክንያቱም ስፔር ፓርት ሲጠየቅ ብዙ ስፔር ፓርቶች በአንድ ጊዜ መምጣት ያስፈልጋቸዋል። ኢፊሸንት መድረግ እዛ ጋር የማኔጅመንት ችግር እንዳለበት ይታየኛል። እኔ በእኛ ተቋም በዚች በትንሽ ተቋም ያ ነገር ይፈታል የሚል የለ። የማኔጅመንቱን ችግር የሚፈታው ማን ነው? የማኔጅመንቱን ችግር እንደ ኤጀንሲ እኛ ለመንግስት በምናቀርበው ነው የሚፈታ የሚፈታ። እኛ የሶሉሽኑ አካል ነን። ገብቷል? ያ የሶሉሽን አካል ስንሆን እኛን መፍታት አለብን፣ ግዴታችን ነው። ግን ምንድን ነው ማሽኖቹ ራሱ ከጣና ሐይቅ ጋር አብረው የሚሄዱ አይደሉም። በሙሉ አቅማቸውም ባይበላሹ ማለት ነው ባይበላሹ በሙሉ አቅማቸውም ሲሰሩ ሰዓት የሚፈጁትን ነዳጅና የዛጋ ጋ ያለውም የኦፕሬሽን ሲስተሙንና የሰሩትን አረሚያ ያስወገዱትን ስሜ ኤፊሽንት አደለም። ያም ሁኖ ሆኖ ግን ኤፊሽንት ለማድረግ የግድ መስራት ይጠበቅብናል። ከአየር ንብረቱ ጋር ተስማሚ ሆኖ የተሰራው ማሽንስ ትራክተሩ ትራክተሩ በትራክተር የሚጎተት በትራክተር የሚጎተት ደህና ነው። ግን ምንድን ነው አሁን ወቅት ይጠይቃል። ምክንያቱም አሁን ውሃው የጨመረ ሲሄድ ትራክተሩ ወደኋላ ኋላ መመለስ አይችልም፣ ጭቃ ስለሚሆንበት። ስለዚህ በበጋ ጊዜ ኤፊሽንት ነው። የተቋቋመው መስሪያ ቤት ብቻውን ሰርቶ የሚያመጣው ለውጥ እንደሌለ የገለጹት ዶክተር አያሌው የመንግስትንና የሚመለከተውን አካል ርብርብ የሚጠይቅ በመሆኑ ከጎናቸው እንዲቆሙ ጥሪ አቅርበዋል። ሁሉም ሰው ድርሻ አለው፣ ሁሉም ተቋም ድርሻ አለው፣ የፌዴራልም የክልልም ድርሻ አለው ነው የምንለው። ስለዚህ ሁሉም ድርሻውን በተቀመጠው ልክ እኛ የግድ እቅዳ ውጥተን ለባለ ድርሻ አካላት ኃላፊነቱን ድርሻውን እንሰጣለን። ይህንን ዘገምተኝነት አሳይተን ከሆነ የኛ ነው ጥፋቱ። ግን ሁሉም ዜጋ ድርሻ አለው እዚህ ጋር የፌዴራልም የክልል መንግስትም ትኮት መስጠት አለባቸው። ኤጀንሲ ማቋቋም ብቻውን መፍትሄ አይሆንም። የእንቦጭ አረም በአሁኑ ሰዓት በጣና ሀይቅ ላይ በስፋት እየተስፋፋ እንደሆነ በማህበራዊ ትስስር ገጾች እየተገለጸ ቢሆንም ዶክተር አያሌው ወንዴ ግን ብዙም እንዳልተስፋፋ ነው የተናገሩት። እንቦጭ አለ እንጂ ከዚህ በፊት ባልነበረ ሁኔታ እየተስፋፋ አይደለም። ምናልባት ሚዲያው አስፋፍቶት ሊሆን ይችላል ብዬ አስባለሁ። እንቦጭን ከጣና ሐይቅ ላይ ለማጥፋት ተመራጩ መንገድ ምንድን ነው? የሚመለከታቸውን ሌሎች ወገኖችንና የባለሙያችን አስተያየት በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር።